የትንባሆ ምርቶች አስተሻሸግን መለወጥ ሰዎች ለዚህ ገዳይ ሸቀጥ ያላቸውን ፍላጎት እንዲቀንስ እያገዘ ነው ሲል የዓለም የጤና ድርጅት ደብልዩ ኤች ኦ አስታውቋል። የዓለሙ የጤና ድርጅት የዛሬውን ዓመታዊ ከትንባሆ የጸዳ ቀን ለማስታወስ አገሮች በአማካይ የትንባሆ ምርት ይቅርታ በአማ ላይ የትንባሆ ምርት ማሸጊያዎች ምትክ ተራ ፓኮዎችን በመጠቀም ማራኪነቱ እንዲቀንስ እንዲያደርጉ አሳስቧል። ሊሳሽ ላይን ከጄኒቫ ለአሜሪካ ድምጽ ያጠናቀረችው ዘገባ አለ አሉላ ከበደ ያቀርበዋል። የተለያዩ የትንባሆ ምርቶች ማሸጊያዎችን አስመልክቶ የዓለም ጤና ድርጅት ያቀረበው አዲስ ሀሳብ ከአሁን ቀደም በሲጋራ ፓኮዎች ላይ የሚታተሙትን ለየት ባለ አለባበሳቸው የሚታወቁ ፈረስ ጋላቢዎች መስክ ላይ ሲጋራ ይዘው የሚታዩባቸውን ምስሎች በእጅጉ የተለየ ገጽታ የሚያንጸባርቁ ናቸው። ለናሙና ያህል የወጡት ፓኮችም በጥቁር መደብ ላይ ሲጋራ ገዳይ መሆኑን የሚያመላክቱ ጽሁፎች በጉልህ የሰፈሩባቸውና በካንሰር ሳቢያ ለሕልፈት የሚዳረጉ ሰዎችን ምስል የያዙ ናቸው። ዳግላስ ፔቸር በዓለሙ የጤና ድርጅት የተላላፊ በሽታዎች መከላከያ ፕሮግራሞች ዲሬክተር ናቸው። እነኚህ ቀድመውኑ የሌለ ሳቢነት ያልተሸለሙት አዳዲሶቹ ፓኮች የሲጋራን ማራኪነት ለመቀነስ የታለሙ ወይም የተነጣጠሩ ናቸው ይላሉ። ትንባሆን በትክክለኛ ምንነቱ በግልጽ የሚያሳይ ነው። በተባለው መንገድ ጥቅም ላይ ሲውል ከተጠቃሚዎቹ የገሚሱን ያህል ሕይወት የሚቀጥፍ በዓለም ብቸኛው ሕጋዊ ሸቀጥ ነው። በዓለም ጤና ድርጅት ትንበያ መሰረት በየዓመቱ ቁጥሩ ከስድስት ሚሊዮን በላይ የሚሆን ሕዝብ ከትንባሆ ጋር በተያያዙ በሽታዎች ሳቢያ ያለ ጊዜው ለሕልፈት ይዳረጋል እንደ አውሮፓውያን ዘመን አቆጣጠር በሁለት ሺ ሰላሳ ዓ ም ይህ ቁጥር ከ8 ሚሊዮን እንደሚልቅና በእነኚህ ሊከላከሏቸው በሚችሉ በሽታዎች ሳቢያ ለሞት ከሚበቁት ከሰማኒያ በመቶ በላይ የሚልቁት በማደግ ላይ ያሉ አገሮች ዜጎች መሆናቸውን ደብሊዮቹ ጨምሮ ገልጧል። እነኚህን ከአማላይነት ይልቅ የሲጋራን ጎጂነት አጉልተው የሚያሳዩ ምስሎችና የማስጠንቀቂያ መረጃዎች ያዘሉ የሲጋራ ፓኮች እንደ አውሮፓውያን የዘመን አቆጣጠር በ2012 ዓ ም በስራ ላይ በመዋል አውስትራሊያ የመጀመሪያዋ አገር ሆናለች። ፈረንሳይና ብሪታንያም አውስትራሊያን ተከትለው ተመሳሳይ ይዘት የሚንጸባረቁባቸው ፓኮችን ሲያስተዋውቁ አየርላንድ፣ ኖርዌይ፣ ሲንጋፖር፣ ቤልጅየም እና ኒውዚላንድም ተመሳሳይ እርምጃ ለመውሰድ በእቅድ ላይ መሆናቸውን የዓለሙ ጤና ድርጅት ይፋ አድርጓል። አውስትራሊያዊው የሕግ ሰው ቤን ማክግሬዲ የዓለሙ ጤና ድርጅት የቴክኒክ አማካሪ ናቸው። አውስትራሊያ እንደ አውሮፓውያን የዘመን አቆጣጠር ከታህሳስ 2012 አንስቶ እስከ መስከረም 2013 ባለው ጊዜ ውስጥ ይህ አዲስ አቀራረብ ያመጣውን ለውጥ መገምገሟን አስረድተዋል። በዚያን ጊዜ ውስጥ በአውስትሬሊያ የጢሱን ዓለም ሊቀላቀሉ የሚችሉ አዲስ አጫሾች ቁጥር በሁለት ነጥብ በመቶ መቀነሱ ሲዘገብ ከዚህም ውስጥ ነጥብ አምስት በመቶ የሲጋራውን ጎጂነት የሚያሳዩትን ምስሎችና የማስጠንቀቂያ መረጃዎች ያዘሉትን የአዲሶቹን የሲጋራ ፓኮች ጥቅም ላይ መዋል ተከትሎ የተገኘ ውጤት ነው። ጥናቱ በተካሄደበት የሰባት ወራት ዕድሜ ውስጥ የአጫሽ አውስትራሊያውያን ቁጥር አዲሱ አቀራረብ ባመጣው አዎንታዊ ለውጥ ሳቢያ ከአንድ መቶ ስምንት ሺህ በታች ሊወርድ መቻሉንም ማግሬዲ አስረድተዋል።